ጤናና አካባቢ ከምስራቅ የመጣ አውር የሚል መጠሪያ ተሰጥቶታል። በአብዛኞቹ የአውሮጳ ሀገራትም ከዜሮ ዲግሪ ሴልሲየስ በታች አስር እና ከዚያም በታች የቅዝቃዜው መጠን መድረሱ ተመዝግቧል። መንስኤው ከሰሜን ምስራቅ አውሮጳ የነፈሰ በረዶ ያዘለ አየር እንደሆነ ነው የሚነገረው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምን ሰነበታችሁ የሰሜኑ ንፍቀ ክበብ የክረምት ወራት እንደ ጥጥ ባዘቶ እየተቦጨቀ በብዛት በሚወርደው ለስላሳ በረዶ ታጅቦ አጥንት በሚሰረስር ቅዝቃዜው ይታወቃል ለዚህ አካባቢ ነዋሪዎችም ብርድና ጨለማው እንግዳ አይደለም ሰሞኑን ቆፈን የሚሰደው ቅዝቃዜ ግን የሰውም የመገናኛ ብዙሃኑም መነጋገሪያ ሆኗል እኛም ለጥቂት ደቂቃዎች የአውሮፓን ክራሞት እንቃኝ። አብራችሁን ቆዩ። አውሮፓን ላዳረሳት የቅዝቃዜ ማዕበል ደ ቢስት ፍሮም ዘ ኢስት ማለትም ከምስራቅ የመጣው አውሬ የሚል ስያሜ ሰጥተውታል የመገናኛ ብዙኃን። ለስያሜው መነሻ የሆነው የአካባቢውን የክረምት ወቅት ቅዝቃዜ ካለፉት ቀናት ወዲህ የአባባሰው በረዶ አዘል ቀዝቃዛ ንፋስ መነሻ በብርዱ የሚታወቀው ሳይቤሪያ በመሆኑ ነው። የሜትሮሎጂ ባለሙያዎች ከጎርጎሮሳ 2013 ዓ ም የክረምት ወቅት ጀምሮ ባልተለመደ መልኩ የወረደ ቅዝቃዜ በአውሮጳና እስያ እንደሚከሰት አስቀድመው ነበር የጠቆሙት። አሁንም ዳግም እያሳሰቡ ነው። ይህ ከተለመደው በታች የወረደ ቅዝቃዜም በጎርጎሮሳዊ ዘመን አቆጣጠር የካቲቶር እስኪያልቅ ማለትም እስከ ነገና ከነገ ወዲያ እንደሚቀጥልም ይናገራሉ። በእነዚህ ቀናትም በተለይ በምስራቅ አውሮፓና በስካንዲኔቪያ ሀገራት እጅግ የበረታ ቅዝቃዜ ይጠበቃል። የአየር ሁኔታ ትንበያውም ያንኑ ነው የሚያሳየው። ብሪታንያን ጨምሮ ከዜሮ በታች አስር ና ሀያ ዲግሪ ሴልሲየስ ገደማ የሚደርሰው ቅዝቃዜ ለቀጣይ ቀናት እንደሚቆይም የብሪታንያ የአየር ሁኔታ ትንበያ መስሪያ ቤት ገልጿል። ከወደ ምስራቅ አውሮጳ የሚነፍሰው ጠንካራ ቅዝቃዜና እጅግ የበረደው ነፋስም በምድረ እንግሊዝም ሆነ በአውሮጳ ሀገራት በአመዛኙ በረዶን እንደሚያስከትል ተነግሯል። በትናንትና ዕለትም እንግሊዝ ውስጥ በረዶ ሊያስከትል ይችላል የተባለውን ችግር ለመቀነስ ተማሪዎች በአስቸኳይ ወደ የቤታቸው እንዲሄዱ መደረጉን የዘ ኢንዲፔንደንት ምስልን ያስደገፈ ዘገባ ያስረዳል። ዛሬ የወጡ ዘገባዎች እንደሚያመለክቱት በአንዳንድ አካባቢዎች እስከ ስምንት ሴንቲሜትር የተከመረው በረዶ የባቡር መጓጓዣዎችን አስተጓጉሏል፣ እንቅስቃሴዎችንም አደናቅፏል። በግጭት ምክንያትም ቢያንስ የሶስት ሰዎች ህይወት ጠፍቷል። ፖሊስ አስቀድሞ ነበር በጎዳናዎች ላይ ከፍተኛ ጥንቃቄ እንዲደረግ ያሳሰበው። ኃይለኛው ቅዝቃዜ ተከትሎ ባልተለመደ ሁኔታ በረዶ የወረደባት ሮም ከተማም የባቡሮች እንቅስቃሴዋ ሳይቀር ተስተጓጉሎባታል። ቢያንስ የአራት ሰዎች ህይወትም እዚያ ጠፍቷል። ዛሬ ከትናንቱ ይሻላል ቢባልም ከከተማዋ ዋና የባቡር ጣቢያ የሚነሱ መንገደኞች ከሰባት ሰዓት ላላነሰ ጊዜ ባቡሮችን መጠበቅ ተገደዋል። ከመንገደኞቹ አንዱ የትናንቱ የከፋ ነበር፣ ዛሬ የተሻለ ይሆናል ብዬ ነበር። ግን እስካሁን በርካታ ባቡሮች ሲሰረዙ አይቻለው። አሁን እንደውም ፈጣንና የረዥም ርቀት ባቡሮችን ጭምር መሰረዝ ጀምሯል። ፖላንድ ላይም የሰሞኑ ቅዝቃዜ የሁለት ሰዎችን ሕይወት ነጥቋል። ፖላንድ ውስጥ በዘንድሮ ክረምት ከብርዱ ጋር በተገናኘ ብቻ እስካሁን የሞቱት ሰዎች ቁጥር አርባ ስምንት ደርሷል። በደቡብ ምዕራብ ፈረንሳይ ቫለንስ ከተማም አንድ ጎዳና ላይ የሚያደርሰው እሁድ ዕለት ሞቶ ተገኝቷል። ሳይቤሪያን አቅፋ በምትገኘው ሩሲያም የዘንድሮ ክረምት እጅግ የበረታ ቅዝቃዜ ይዞ እንደመጣ ነው የሚነገረው። ከትናንት በስቲያ እሁድ ሌሊትም በዚሁ ዓመት ክረምት ከፍተኛ መሆኑ የተነገረለት ብርድ በመላ ሀገሪቱ ተመዝግቧል። ከዜሮ በታች 20 ዲግሪ ሴልሲየስ ጎዳና ላይ ለሚኖሩ ሰዎች እርዳታ የሚያቀርቡ ድርጅቶች ሞስኮ ከተማ ትናንት የሞቀ ምግብ የሚፈልጉ 150 ሰዎችን ማስተናገዳቸውን ተናግረዋል። በያዝነው የካቲት ወር መጀመሪያ አንስቶ ሞስኮ እጅግ በርካታ በረዶ ወርዶባታል። እንደውም ከወር በላይ የወረደው የበረዶ መጠን በአማካኝ ከፍተኛ በመሆኑ ለታሪክ ተመዝግቧል። ሜርሴ የተሰኘው የጎዳና ተዳዳሪዎችን የሚረዳ ማዕከል ባልደረባ ፕሪስት ኦልጋ ድንኳናችን ከዳር እስከ ዳር በበረዶ ተሞልቷል። እርግጥ በክረምት ወቅት ብዙ ሰዎች ወደ እኛ ይመጣሉ። በበጋ ወቅት ውጭ መሆን ሳር ላይ መተኛት ይችላሉ። በክረምት ግን ውጭ በሚገኙት አግዳሚዎች ላይ መተኛት አይሞከርም። የአየር ጠባይ ትንበያው ከፊታችን በሚመጡት የጎርጎሮሳዊው መጋቢት ወር የመጀመሪያ ቀናት ከዚህ በፊት ባልተለመደ መልኩ እጅግ የበረታ ቅዝቃዜ እንደሚኖር ከወዲሁ አስጠንቅቋል። በተመሳሳይ የቅዝቃዜና በረዶ ክምችት ውስጥ የምትገኘው ሌላው ሀገር ኦስትሪያ ናት። ዋና ከተማ ቪየና ላይ የቅዝቃዜው መጠን ትናንት ጠዋት ከዜሮ በታች 13 ዲግሪ ተመዝግቧል። በምሽት ደግሞ በመላው ኦስትሪያ የቅዝቃዜው መጠን ከዜሮ በታች 20 ዲግሪ ይደርሳል። ቪየና አውሮፕላን ማረፊያ ላይ የሚሰሩት ሚካኤል ዛሳማሎቪት በዚህ ብርድ ውስጥ የስራ ውሏቸውን ሲናገሩ ውጭ ስትሆን በጣም ይበርዳል። አውሮፕላኑን ለበረራ ማዘጋጀቱ አንድ ሰዓት ድረስ ይወስዳል። ደጋግሞ የመንቀሳቀስ እድሉ ስለሌለ ጣቶች ቆፈን ይዛቸዋል። ይህ ቀዝቃዛ የአየር ሁኔታም ኦስትሪያ ላይ እስከ መጪው ሳምንት ጠንክሮ እንደሚቀጥል ነው ከወዲሁ የአየር ሁኔታ ትንበያው ያመለከተው። ስዊዘርላንድም ቢሆን ቅዝቃዜው ከጠነከረባቸው ሀገራት አንዷ ናት። በወንዞቿ ዳርቻ ላይ ውሃው የተጋገረ በረዶ ሰርቶ በተንቀሳቃሽ ምስልም ሆነ ፎቶ ይታያል። እንዲህ ያለው ገጽታም ከስዊዘርላንድ ሌላ በበርካታ አጎራባች የአውሮጳ ሀገራት በየዕለቱ በመገናኛ ብዙሀን እየተገለጸ ይገኛል። ከሳይቤሪያ የነፈሰው በረዶማ ንፋስ ተጽዕኖ ካሳደረባቸው ሀገራት አንዷ ዴንማርክ ናት። የአየር ጠባይ ሁኔታ ትንባያዎች እንደሚያሳዩት ካሳለፍነው ሳምንት መጨረሻ አንስቶ እጅግ የቀዘቀዘው አየር የሚያስከትለውን ማንኛውንም አጋጣሚ ለመቋቋም በሀገሪቱ የሚገኙ የድንገተኛ ጉዳይ ማዕከላት ከፍተኛ ዝግጅት ማድረጋቸው ተነግሯል። በመጠኑ ከፍ ያለ በረዶ ይወርዳል ተብሎ በሚጠበቅባት ቦርንሆልም ከተማም በረዶውን እየዛቁ መንገድ የሚከፍቱ ተሽከርካሪዎች ከእሁድ ጀምሮ አስቀድመው መዘጋጀታቸውን በዴንማርክ ያስቸኳይ ጊዜ ተቋም የተጠቀሰችው ከተማ ባልደረባ ሻርሎቴ ብራን ተናግረዋል። እኛ ራሳችን ሁለት የበረዶ መጋፊያ ተሽከርካሪዎች አሉን፣ እነሱ ስራ ላይ ናቸው በዚህም ላይ ኒስትቬድ ከሚገኘው የዴኒሽ የአስቸኳይ ጊዜ ተቋም ድጋፍ እያገኘን ነው። በተጨማሪ ደግሞ ሁለት በረዶ ጠራጊ ተሽከርካሪዎች ወደ ቦርንሆልም ዛሬ ጠዋት በመምጣት ላይ ናቸው። በሮማኒያም ይህው ቅዝቃዜና በረዶ ትምህርት ቤቶችና የመጓጓዣ እንቅስቃሴውን አስተጓጉሏል። የአስቸኳይ ጊዜ ሰራተኞች ኅብረተሰቡን እንዲረዱ ትዕዛዝ የተላለፈ ሲሆን ትምህርት ቤቶቹ ቢያንስ ለሁለት ቀናት እንደሚዘጉ ነው የተነገረው። በአንድ ወገን የብርዱ መጠንከር ጥቂት የማይባሉ ሰዎችን ጤና ቢያውክም ይዞት የመጣው በረዶ ለበርካቶች መዝናኛ ሆኗል በረዶ በገፍ በወረደባቸው አካባቢዎች ታዲያ የበረዶ ሸርተቴ ስፖርት አዘውታሪዎች ትጥቃቸውን ይዘው ተሰማርተዋል በኮሶቮዋ ዋና ከተማ ፕሪሽቲና የበረዶ ሰው የተሰኘው የክረምት ስፖርት ማህበረሰብ የበላይ አስተባባሪ አርበን ኢስላሚ ሰውነትን በሚያኮማትረው የክረምት ወራት በረዶ ሲወርድ ለስፖርት አዘውታሪዎቹ ሰርግና ምላሽ አይነት ነው ይላሉ። ብዙ በረዶ በሚኖርበት ጊዜ ደስታችን ነው። ለበረዶ ሸርተቴ ስፖርት የሚሆኑ ጥቂት ግሩም ቦታዎች አሉ። አሁን ከእነዚህ ቦታዎች አንዱ በሆነው ጎዳና ላይ ሙከራ በማድረግ ላይ ነን። ወደ ሌላኛው ቁልቁለታማ ጎዳና ደግሞ እንሄዳለን። እናም እየተደሰትን ነው። ኮሶቮ ላይ የሙቀቱ መጠን ከዜሮ ዲግሪ ሴልሲየስ በታች እጅግ ዝቅ ካለ ሁለት ሳምንታት አልፈዋል። የዶች ቬለ ራዲዮ መቀመጫ በሆነችው ቦን ከተማ የክረምቱ ወራት ብርድ ከሌሎቹ የአገሪቱ አካባቢዎች ጋር ሲነጻጸር እዚህ ግባ የሚባል አይነት አልነበረም። ከሰሞኑ ግን አይሏል። የሙቀቱ መጠን ከዜሮ በታች ሆኖ ፀሐይ ወጥታ መታየቱ አንድ ነገር ቢሆንም ሙቀት ግን አይታሰብም። ጀርመንም በአጠቃላይ ከፍተኛ ከሚባሉ የክረምት ወራት ቀዝቃዛ ምሽቶች አንዱ የሆነውን እያስተናገደ እንደሆነ ነው የሚነገረው። መረጃዎች እንደሚያሳዩት ብርድ በሚጠናባቸው አካባቢዎችም ሌሊት ቅዝቃዜው ከዜሮ በታች 20 ዲግሪ ሴልሲየስ ድረስ ይወርዳል። በዚሁ ቀዝቃዛ የአየር ጠባይ ምክንያትም በነገው እለት በርሊን ለሚገቡት የጋና ፕሬዚደንት ናና አኩፎ አዶ የታቀደው ወታደራዊ አቀባበል መሰረዙን የመርሃይተ መንግስቷ ጽሕፈት ቤት መግለጹን አሶሲኤትድ ፕሬስ ዘግቧል። ቅዝቃዜው ለቀጣይ ቀናትም እንደሚቆይ ነው ትንባያዎቹ የሚያመላክቱት። ሳይንቲስቶች የዚህ ከባድ ቅዝቃዜና ከፍተኛ መጠን ያለው በረዶ መውረዱ ዋና ምክንያት በአርክቲክ አካባቢ ከመሬት በላይ 50 ኪሎ ሜትር ራቅ ብሎ ያለው ከባቢ አየር ማለትም ስትራቶስፌር ላይ የተፈጠረ ድንገተኛ ሙቀት ነው ይላሉ። አድማጮች፣ ለዕለቱ ያልነውም በዚሁ አበቃን። አስተያየት ጥቆማችሁ ይለን አይለን ሸዋ እየለገሰነኝ ሰላም ሁኑ።